ካሳለፍ ነው ማክሰኞ ጀምሮ አምስተኛ ዘመን 14ተኛ መደበኛ ጉባኤው እያካሄደ የሚገኘው የትግራይ ክልል ምክር ቤት በዛሬው የከሰዓት በፊት ውለው በቅርቡ በኢትዮጵያ ፓርላማ ይሁንታ አግኝቶ የጸደቀው የወሰንና ማንነት ጉዳዮች ኮሚሽን ማቋቋሚያ አዋጅ ላይ ሲመክር አርፍዷል። በመጨረሻ ምክር ቤቱ ኮሚሽኑ ለማቋቋም የጸደቀው አዋጅ የህገ መንግስት ጥሰት የተፈጸመበት እንደነበረ ገልጿል። በዚህም የተለያዩ የውሳኔ ሀሳቦችን አስተላልፏል። የምክር ቤቱ የውሳኔ ሀሳቦችን አስመልክተን ማብራሪያ ጠየቅናቸው በትግራይ ክልል ምክር ቤት የህግና አስተዳደር ቋሚ ኮሚቴ ሰጥቼ ሰብሳቢ አቶ ሞገስ ታፈረ የኮሚሽኑ ማቋቋሚያ አዋጅ መጽደቁ ይህ ህገ መንግስታዊ መሆኑ ምክር ቤቱ ወስኗል ብለዋል። ይህ አዋጅ ህገ መንግስቱን እስከተቃረነ ድረስ ተፈጻሚነት አይኖሩ። በህገ መንግስታችን በራሱ በአንቀጽ ውስጥ ህገ መንግስቱን የሚጸሩ ድንጋጌዎች፣ መንግስታዊ ውሳኔዎች፣ አዋጆች፣ ደንቦች፣ ልማድ አሰራሮች ተፈጻሚነት አይኖራቸውም የሚለው ስለዚህ ይህ አዋጅም ከነዚህ ህጋዊ ካልሆኑ ድንጋጌዎች ውስጥ አንዱ ስለሆነ እኛ በህጋዊ መንገድ መታገል ስላለብን ይህንን አዋጅ ፌዴሬሽን ምክር ቤት ቀርቦ ፖለቲካዊ የሆነ በህገ መንግስት መሰረት ትርጉም ተሰጥቶት ህገ መንግስቱን የሚጥስ የሚጻረር መሆኑ ግልጽ ተደርጎ ተትርጉሞ ወደ ህገ መንግስታዊ ስርአቱ እንዲመለስ፣ ፌዴሬሽን ምክር ቤት ደግሞ ስልጣኑ ተጠቅሞ የህዝቦች የማንነት የወሰን ጥያቄ ካለ በአግባቡ የመመለስ ኃላፊነቱን እንዲዋጣ ይህንን ነው ጥሪ ያቀረበ ነው እንደ ምክር ቤት በትግራይ ክልል ምክር ቤት አምስተኛ ዘመን 14ኛ መደበኛ ጉባኤ ቁጥር 3 ህዝባር 2011 የጸደቁት የውሳኔ ሀሳቦች አንደኛ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ፌዴሬሽን ምክር ቤት ስለተፈጸመው የህገ መንግስት ጥሰት ትርጉም እንዲሰጥበት፣ ሁለተኛው የጸደቀ አዋጅ ሊያስከትለው የሚችል አደጋ በመገንዘብ በአስቸኳይ እንዲታረም፣ እንዲሁም ሶስተኛው የትግራይ ክልል መንግስት ስራ አስፈጻሚ ምክር ቤት ጉዳዩ በዝርዝር አይቶ የትርጉም ጥያቄ ለፌዴሬሽን ምክር ቤት እንዲያቀርብ የሚሉ ናቸው። የትግራይ ክልል ፍትህ ቢሮ ኃላፊ አቶ አሞን ራሰፋ እንደሚሉት በኢትዮጵያ ፓርላማ በጸደቀው የኮሚ ኮሚሽን ማቋቋሚያ አዋጅ ላይ የክልሉ ምክር ቤት ከዚህ በላይ የውሳኔ ሀሳቦች የማስተላለፍ ስልጣን እንዳለው ይጠቅሳሉ። ምክር ቤቱ ከዚህ በላይ ሌሎች ውሳኔዎችን ማሳለፍ ይቻል ነበር፣ በእርግጠኝነት እኔ ይመስለኛል። ግን ህጋዊ በሆነ መንገድ አዋጁ በዚህ ደረጃ ትርጉም እንዲሰጥበትና ወደ ህገ መንግስታችን በአግባቡ እንድንመለስ፣ ህገ መንግስቱ እንዲከበር፣ ህገ መንግስታዊ ስርአቱ እንዲከበር ነው ጥሪ ያቀረቡት። ምናልባት በኢትዮጵያ ፓርላማ አዋጁ ጸድቋል፣ እዚህ በክልል ምክር ቤት ደግሞ ያው አዋጁ የተለያዩ ውሳኔዎችን ተላልፎበታልና አፈጻጽሙ ላይ ምን ይሆናል ተብሎ ይጠበቃል ማለት ያለኝን ተስፋ እኔ የፌዴራል መንግስት ፌዴሬሽን ምክር ቤትም ይህንን አዋጅ ህገ መንግስቱ የሚጥስ ስለሆነ አዋጁ ሳስፔንድ አድርጎ እንዲያየው ተስፋ አለኝ። በዚህ መልኩ ወደ አፈጻጸም የሚገባ ከሆነ ግን ያው የህዝብ ተወካዮች ምክር ቤት የክልሉ ምክር ቤት የሰጋውን አደጋ ይመጣል ማለት ነው። ከፍተኛ ችግር ሊከሰት ይችላል። ምክንያቱ አፈጻጸሙ በጣም ከባድ ነው። ምክንያቱ የክልሎች ስልጣን በሚሽር መልኩ ነው በቀጥታ እጅ ያስገብቼ ክልሎች ውስጥ ወስናለሁ እያለ ያለው እና ይሄ ከባድ ይሆናል ማለት። ስለዚህ በትግራይ ክልል ምክር ቤት በኩል ውሳኔ ውድቅ ተደርጓል ማለት እንችላለን። ህጋዊ የሆነ ትርጉም እንዲሰጠው ነው የተጠየቀው። የፌዴሬሽን ምክር ቤት ይሄ አዋጅ ህገ መንግስታዊ አይደለም ብሎ እንዲሽረው ነው ጥያቄ የቀረበው። የትግራይ ክልል ምክር ቤት የህግና አስተዳደር ቋሚ ኮሚቴ ሰብሳቢ አቶ ሞገስ ታፈረ በበኩላቸው አሁን በአዋጅ የሚፈጸም አንዳች አዲስ ነገር የለም ይላሉ። ጥያቄ አለ የማንነት ያልተከበረልኝም ብሎ የሚያስብ ብሔር፣ ብሔረሰብ፣ ህዝብ ካለ በመጀመሪያ ለሚኖርበት ክልል ጥያቄውን ያቀርባል። የሚኖሩበት ክልል ይህንን ጥያቄ በተወሰነ ጊዜ ውስጥ መልስ መስጠት አለበት። ያ የሰጠው መልስ አጥጋቢ ካልሆነ ያ የማንነት ጥያቄ ያቀረበው ማህበረሰብ ወደ ፌዴሬሽን ምክር ቤት ጥያቄ የማቅረብ ህገ መንግስታዊ መብት አለው፣ ማንም የማይጥሰው፣ ማንም የማይከለክለው። የፌዴሬሽን ምክር ቤት ደግሞ ይህንን የማንነት ጥያቄ ተቀብሎ በቋሚና በጊዜያዊ ኮሚቴዎቹ አጣርቶ ውሳኔ መስጠት ህገ መንግስታዊ ኃላፊነት ስላለበት ውሳኔ ይሰጣል። በዚህ መልኩ ባለፉት ሀያ ዓመታት በተለያዩ ክልሎች የነበሩ የማንነት የወሰን ጥያቄዎች ሲመለሱ ቆይተዋል። ሰዓት አዲስ ነገር ያለ ህዝቦቻችን እነሱ ናቸው። ክልሎቻችን እነሱ ናቸው። ለዲደብልዩ ዘገባ ሚሊዮን ሃይለስላሴ መቀለ